የኢኖቬሽንና ቴክኖሎጂ ሚኒስቴር ከሮዳ ኢንጂነሪንግ በመተባበር የተሰራችው ባለሞተር ማረሻ ዎኪንግ ትራክተር ይሏታል። የገበሬውን የአስተራረስ ባህል እንደምትቀይር ተነግሮላታል። በምረቃ ሥነ ሥርዓቱ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ የት የሚያደርገው አንዱ ከኢንጂኑ በስተቀር መቶ በመቶ ሙሉ በሙሉ በሚባል ደረጃ ሀገር ውስጥ መሰራቱ አንዱ ይሄ ነው። ሁለተኛ ይህ ማረሻ ወኪንግ ትራክተር እንዳነሳሁት አዲስ አይደለም። ዓለም ላይ አሉ። የተለያዩ የኤዥያ ሀገራት በብዙ ይጠቀሙበታል። ግን እነሱ የሚጠቀሙበት ለሩዝ እርሻ፣ ለሩዝ ማሳ ነው። መሬቶቻቸውም ረገረጋማ የሆኑና በጣም ለስላሳ መሬት ነው። ስለዚህ ብዙዎቹ ገበሬዎቻችን በመንግስትም በግል ተገዝተው ሲመጡ ብዙ ጊዜ ይበላሻሉ። ምክንያቱም የእኛ መሬት፣ የኢትዮጵያ መሬት ድንጋያማና ጠንካራ መሬት በመሆኑ ስለዚህ ያንን ሀሳቢ ያደረገ ዲዛይን አለው ማለት ነው። ሶስተኛው፣ እነዚህ ከውጭ የመጡት በእጅ የሚገፉት ማረሻዎች ናቸው። የገበሬዎቻችንን ገቢና አቅም ታሳቢ ያደርጋል። ስለዚህ ይሄ በር ውስጥ ከመሰራቱ የተነሳ ያንን ታሳቢ በማድረግ በጣም ርካሽ በሚባል በጣም ሊበዛ ከአንድ ጥማድ ከሁለት በሬዎች ማለት ነው ያነሰ ዋጋ በሚኖረው የተቻለ ደግሞ ማስፕሮዳክሽን በጣም በብዛት ሲመረት ከአንድ በሬ ያነሰ ዋጋ ሊኖረው የሚችል ነው። ይቺ በሬ ለምኔ ብለው ያሞካሸዋት ዘመናዊ ማረሻ ወደ ገበሬው ለማዳረስ ከፋይናንስ ተቋማት ጋር ምክክር እንደሚደረግና በዚሁ በኩል ቁርጠኝነቱ እንዳለ ነው ዶክተር ኢንጂነር ጌታሁን ለጋዜጠኞች የተናገሩት። የሮዳ ኢንጂነሪንግ ማኒፋክቸሪንግ ባለቤትና ቴክኒካል ማናጀር አቶ አክሊሎ አባተ በተለይ ለዲ ደብሊው በሰጡት መግለጫ ተከታይን ብለዋል። እቺ ትራክተር የተበጣጠሱ እርሻዎች የሚባሉትን ትንንሽ እርሻዎች የምታርስ ትራክተር ናት። እቺ ትራክተር ከሁለት ሄክታር በላይ ከዛም በላይ በቀን ውስጥ አርሳ የምትውል ናት። አራሹ ወክ እያረገ እየተከተላት እሷ ሞተራይዝድ ናት። አይገፋትም፣ ምን አይላትም። እሷ ናት የምታርሰው። ወኪንግ ትራክተር በመባል ትታወቃለች። እንደገና ተቀጥል አድርገንላት ተቀምጦባት ደግሞ ትራንስፖርቴሽን ይሰራል። ማረሻ መከስከሻም ይሰራባታል ማለት ነው። አሁን የተሰራችው ማረሻዋ ብቻ ነው። ቀጥሎ መከስከሻም ይሰራል። ለየት የሚያደረጋት ነገር ከበሬ ትሻላለች ነው። የእኛ አገር ገበሬ ዘመን ሲፈጠር ስንት ሺህ ዓመት በበሬ ነው የሚያርሰው። ያንን ለመተካት ነው። ለየት የሚያደረጋት በሊትር ከ30 ኪሎ ሜትር በላይ ዲዝል ነው። እንደገና ደግሞ ናፍጣውን ገበሬው ራሱ ነው የሚጠምቀው። ናፍጣውንም የሚያዘጋጀው ራሱ ገበሬው ነው። ይህቺ ዘመናዊ ማረሻ በብዛት በማምረት ለገበሬዎች ለማከፋፈል ይቻል ዘንድ መንግስት ተገቢውን ድጋፍና ክትትል ማድረግ እንዳለበትም አቶ አክሊሉ አክለው ተናግረዋል። ለዲዳብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ዱከም